አቃቤ ሕግ አቶ በቀለ ገርባን ጨምሮ በ22 የኦሮሞ ፌዴራሊስት ኮንግሬስ አመራር አባላትና ደጋፊዎች ላይ የመሠረተው ክስ በዝግ ችሎት እንዲሄድ ያቀረበውን ጥያቄ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሙሉ ድምፅ ውድቅ አድርጎታል። የፍርድ ሂደቱ በግልጽ ችሎት ቀጥሎ የአቃቤ ሕግ ምስክሮች መሰማት ጀምረዋል። መለስካቸው አምሃ ዝርዝሩ አለው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ትናንት አቃቢ ሕግ የኦሮሞ ፌዴራሊስት ኮንግሬስ ከፍተኛ አመራር አባላት አባላትንና ደጋፊዎችን ያጠቃልለው የሃያ ሁለቱ ተከሳሾች ክስ በዝግ ችሎት እንዲታይ ያቀረበውን ጥያቄና የተከሳሾች ጠበቆች ያቀረቡትን መቃወሚያ ክርክር እንደመረመረ ገልጿል። በዚሁ መሠረት አቃቢ ሕግ የፍርድ ሂደቱ በዝግ ችሎት ይታይልኝ ሲል ላቀረበው ጥያቄ በዋና ምክንያትነት የሰጠው የምስክሮቹን ደህንነት እየተመረኮዘ መሆኑን ፍርድ ቤቱ አስታውሷል። ለምስክሮቹ ደህንነት ዋስትና መስጠት በሕግ የተደነገገ ቢሆንም ለዚህ ዋስትና አማራጩ ዝግ ችሎት ብቻ እንዳልሆነም ፍርድ ቤቱ አትቷል። በሌላ በኩል ደግሞ የተከሳሽ ጠበቆች የአቃቢ ሕግን ጥያቄ ሲቃወሙ የክርክራቸው መሠረት የቀረበው ጥያቄ ከህገ መንግስታዊ ድንጋጌዎች የሚቃረን መሆኑ እንዲሁም የምስክሮቹ ደህንነት ለአደጋ የተጋለጠ ለመሆኑ በማስረጃ ያልተደገፈ መሆኑንና የመሳሰሉትን ፍርድ ቤቱ አውስቷል። በተለይም ክርክሮች በዝግ ችሎት የሚደረግባቸው አግባቦች የተከራካሪዎቹን የግል ህይወት፣ የህዝብን የሞራል ሁኔታና የሀገሪቱን ደህንነት ለመጠበቅ ሲባል ብቻ ክርክሩ በዝግ ችሎት ሊሰማ ይችላል የሚለውን ህገ መንግሥታዊ ድንጋጌ በማስታወስ የአቃቢ ህግ ክርክር ይህን የህገ መንግስት ድንጋጌ መሰረት ያላደረገ መሆኑን ገልጸዋል። ስለሆነም ጥያቄው የህግም ሆነ የአመክንዮ መሰረት የሌለው በመሆኑ ፍርድ ቤቱ የአቃቢ ህግን ጥያቄ በሙሉ ድምፅ ውድቅ ማድረጉን ገልጾ ክርክሩ በመደበኛው ሁኔታ እንዲቀጥል አዟል። አቃቢ ህግም ዛሬ ከረፋዱ አምስት ሰዓት ጀምሮ ምስክሮቹን ማሰማት ጀምረዋል። አቃቤ ህግ በተከሳሾቹ ላይ 43 ምስክሮችን የቆጠረ መሆኑንና እስከ ህዳር 13 ቀን 2009 ዓ ም እነዚህ ምስክሮች ተሰምተው እንደሚያበቁ ይጠበቃል። አቃቤ ህግ በኦሮሞ ፌዴራሊስት ኮንግሬስ ከፍተኛ አመራር አባላት በአቶ ጉርመሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ተከሳሾች ላይ የሽብር ወንጀል ክስ የመሠረተባቸው ከዛሬ ሰባት ወር በፊት እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ